የአንድ ሰው የሰላም መንገዶች፣ የሕይወት ዘይቤ፣ ተስፋና ምኞቶች በአዲስ ዓመት ቃና ወደሚቃኙበት ወግ እናቅና። ለሰላም የግሌ የተግባር እቅድ በሚል ርዕስ በተከታታይ በእንግሊዝኛና በአማርኛ በሚጽፏቸው ጽሑፎች መነሻነት ለመወያያ በጋበዟቸው ሀሳቦች ዙሪያ የሚያወጉን እንግዳችን ዶክተር ጌብ ሐምዳ ይባላሉ። ወደ መልሳችን የመጀመሪያ ክፍል ወሰዳችሁ። ዶክተር ጌብ ሐምዳ በቅድሚያ ለጊዜው አመሰግናለሁ። የአውሮፓውያን አዲስ አመት ከገባ ቀናት ቢቆጠሩም የመጀመሪያው ሳምንት ላይ ነን እና እንኳን አደረሰው አሉላ፣ እንኳን አብሮ አደረሰን። ሀያ ሀያ ጥራት የሞላበት አመት እንደሆነ በጣም እምነት አለኝ። ለአንተም እንደዛ ይሆንልህ፣ ለቪኦኤም ደግሞ እንደዚሁ ይብራለን። አመሰግናለሁ። ጠንከር ባለው የተስፋ መንገድ ነው ብዙዎች ጽሁፎቻቸውም በሚሳተፉባቸው መድረኮች ላይ የሚያንጸባርቁት። በዚሁ መንፈስ በተደጋጋሚ በሚጽፏቸው ጽሁፎች ላይ ሰላም ከኔ ይጀምራል የሚል ኃላፊነት የሚወስድ አነጋገር ተንተር ሰው ነው። በርከት ያሉ ጽሁፎችን በተከታታይ በኢሜይል አድራሻው ለተካተቱ ሰዎች ሲያዳርሱ እመለከታለሁ። ሁለት ሺህ ሀያ ምንም እንኳን የአውሮፓውያን የቀን አቆጣጠር ቢሆን ሀገራቸው ውጭ ያሉት ብዙዎች የሚጠቀሙበት የቀን መቁጠሪያ ነው። ና እስኪ ከአዲሱ አመት ተስፋ ከጠቅላላ ሀሳብ ብንነሳ ና በጨዋታ መልክ አንዳንድ ቁም ነገሮችን ብንጋራ ምን አዲስ ተስፋ ይታየታል እሺ አሉላ በነገራችን ላይ እንጨዋወት እንደ ከመንገድ ወጣ ካልኩ መለስ አድርገኝ ጋዜጠኛ ምንጊዜም ጊዜም እስክስታ መሃል ገብቶ የእስክስታውን አቅጣጫ የመቀየር መብት ስላለው ለአንተም እሺ አሉላ በቃ እኔ የሰላም መልእክተኛን ነኝ ብዬ ራሴን ጮሜዋለሁ እና በዛ መሰረት በውስጤ ሁለት አይነት ግንዛቤዎች አሉ አንዱ ግንዛቤ የተስፋ ግንዛቤ ነው። በተለይ አሁን ኢትዮጵያን በሚመለከት ያው ኢትዮጵያን ስለሆን ስለ ኢትዮጵያ በጣም ብዙ ተስፋዎችን ለማየት የሚችል ግንዛቤ አለኝ። በሌላ በኩል ደግሞ በጣም ብዙ ተስፋ አስቆራጭ የሆኑ ሁኔታዎችም አሉ እና እነዚህ ሁለት ግንዛቤዎች አሉ። በወስ የሚካዱ አይደሉም። ተስፋ ሰጪም ተስፋ አስቆራጭ ሁኔታዎችንም አያለሁ። ይሁንና የእኔ መንገድና የእኔ እምነት ትኩረቴ ተስፋ ሰጪ በሆኑ ነገሮች ላይ ብናተኮር እንሻገራለን በሚል ስለሆነ ብዙ የምጽፋቸውም የምናገራቸውም፣ እማልማቸው ሁሉ ተስፋን በሚሰጡ ነገሮች ላይ ነው እና ኢትዮጵያውያን ወንድሞቼና እህቶቼ፣ አባቶቼና እናቶቼ ባላችሁበት ሁሉ በዚህ አመት ተስፋችሁ ይብዛ የአለም ልማቸው ብላለሁ። አገራችንም ደግሞ በውስጧ በጣም ብዙ ተስፋ ሰጪ ነገሮች ስላሉ በጣም ተስፋ ሰጪ የሆነ ስራ የሚሰሩ ልጆቿ ስላሉ እነሱ የሚሰሩትን ነገር እንድጋል በማድረግ ተስፋችንን እናብዛል አለሁ። መልካም። በዚህ ሰዓት የሚከታተሉ አድማጮቻችንም በያሉበት እንዲወያዩ ጥያቄዎች ካሏቸው በፕሮግራማችን እንዲሳተፉ እድል እንሰጣለን። ራስዎን በሚያስተዋውቁበት ጽሑፍ የጠቆሙትን መለስ ብለን እንመልከት። ሰላምና ድርሻዬ ይላል። ሁሉንም በልኩ መመዘን የምፈልገውን ሰላም አበራክተዋል። በጌብ ሀምዳ የተደገሰ ነው የሚሉት። ከድግሱ በፊት ደጋሹን ላስተዋወቅ ይላል። ጌብ ሀምዳ አባላለው። ሳቅ፣ ጨዋታና ቀልድ ይመቹኛል። ሙያዬ ሥራ መፍጠር ነው። ሥራ መፍጠር ምን እንደሆነም በኋላ ላይ ይነግሩናል። ሃይማኖቴ ፍቅር፣ ነዋሪነቴ በዋሽንግተን ዲሲ አካባቢ በዜግነት አሜሪካዊ ትውልድ አገሬ ኢትዮጵያ ናት። የትውልድ ቋንቋዬ አፋን ኦሮሞ፣ የመግባቢያ ቋንቋዎቼ አማርኛና እንግሊዝኛ ናቸው። ዘሬ ሰው ነው ይላሉ። ይህ ምናልባትም አሁን በአንዳንድ ነገሮች ልዩነታችንን ከበድ አድርገን በምናይበት ጊዜ ውስጥ ለየት ያለ ስሜት ይመስላል። አለማችን መንደሬ ናት፣ ሁሉንም መሆን ይቻላል ይላሉ። እስኪ እሄ ለየት ባለ ቀለም የሚታየውን ራስን የሚያስተዋውቁበትን ገፋ አድርገው ለአድማጮች ያጋሩ። እንዴት ነው በዚህ መልኩ እራሱን ማስተዋወቅ የመረጡት? አሉላ እንግዲህ ሁለት ነገሮች ላይ ላተኩር። እነዚህ ሁሉ የኔን ማንነት የሚገልጹ ናቸው እና በእኔ ውስጥ እነዚህ የተለያዩ ማንነቶች በሚገለጹበት ጊዜ ምንም አይነት ቅራኔ የለም። ምክንያቱም ማሰሪያው ማረጉ በቃ መለወሻው ፍቅር ነው እና ፍቅር ብዙ በሰጠን መጠን ብዙ የምትጨመርልን መለኮታዊ ኃይል ስለሆነች እኔ ደግሞ በእሷ ላይ በጣም ስለምጫን እና ስለምጠቀምባት ሃይማኖቴም ናት ስለምላት በፍቅር ኃይል እነዚህ ሁሉ ማንነቶች እንደ ኦርኬስትራ ጊታሩም፣ ክራሩም ሁሉ አይነት የሙዚቃ መሳሪያ አንድ ጋር ተቀናኝተው ቆንጆ ድምፅ እንደሚያወጡት ከእኔ ውስጥም እነዚህ ሁሉ ማንነቶች በየጊዜው እነዚህ ሲዋሃዱ ፍቅር ነው የሚወጣው እና እነዚህን ማንነቶች የብያቸዋለሁ ገና ገና ያልዘረዘርኳቸው ማንነቶች ውስጥ ያሉ እነዚህ ሁሉ ነገሮች እቅፍ አድርጎ መራመድ ይቻላል በሚል ነው መልካም ባነሷቸው ጭብጦች ስለ ራስዎን በተናገሯቸው ውስጥ አድማጮች የሚወያዩበት ሀሳብ እንደሚያገኙ ተስፋ አድርጋለሁ ይሄ የአዲስ አመት መንፈስ የአዲስ አመት መግቢያ አዋንታዊ በሆኑ በሚረዱ ሀሳቦች ላይ ለመወያየት ነው እስኪ ከሚሞግት ሰው አቅጣጫ ልምጣና አንድ ጥያቄ ላቅርብሎ ይሄ ስለ ፍቅር የሚነገረው ስለ ፍቅር የሚወራው መልካምነቱ የማያሻማ መሆኑን ሁሉም የሚረዳው ይመስለኛል ነገር ግን ፍቅር ብቻውን ጎልቶ በሚሰማበት ሁኔታ ውስጥ ተጨባጭ ነባራዊ ሁኔታዎችን የመዘንጋት ርድል ይፈጥራል የሚል የጥርጣሬ ሀሳብ ለሚያነሳ ሰው በእርግጥ የሚያሳዝኖት የሚያውኩ ሁኔታዎች መኖራቸውን ጠቅሰው እኔ ሁለቱንም ነኝ ብለዋል። የፍቅሩ መንገድ የሰላሙ መንገድ ይበልጣል ብለው እንደሚያምኑና ስለ እሱ ጊዜውን ማጥፋት እንደሚመርጡ ተናግረዋል። ነገር ግን ይሄ በፍቅር የሚነገረው ነገር ይልቁንም ዛሬ በሀገራችን ከሚታዩት ብዙ ግጭቶች ከሚታይባቸው ሁኔታዎች አንጻር በእርግጥ ተጨባጭ ነው ወይ ብሎ ለሚነሳ ሰው ምን መልስ ይሰጣሉ? አሉላ በጣም ውብ የሆነ ጥያቄ ነው። ብዙ ጊዜ የምጠቀምበት አንድ አገላለጽ አለ። ጮማ ጥያቄ ነው። ጮማ ብላ ማለት ያደለ ያበዛበት፣ በአይኔ ብቻ ቃኘው እና እኔ አሁን በኢትዮጵያ ውስጥ ባሉ አንዳንድ ሁኔታዎች በቃ እንደው የደራ የኳስ ጫወታ ላይ የኔ ቡድን እና ሌላ ተቃራኒ ቡድን አንድ ጋር በሚጫወት እዛ ጫወታ ሜዳ ላይ እንደው ሁሉ አልጋ በልጋ አይደለም የእኔ ምወደው ቡድን ይመታል፣ ይረገጣል፣ ጎል ይገባበታል፣ ብዙ ነገር ይሆናል። ያ የምታውቀው ነገር ነው። ያው አድማጮችም ይሄንን በአይነ በስዕል መልክ እንደሚያዩት ተስፋ አደርጋለሁ። ያ በሚሆንበት ጊዜ እንግዲህ አስራ አንድ ተጫዋቾች አሉ እንበል እና እነዛ የምንደግፋቸው ልጆች ሲጫወቱ እኛ ከላይ ሆነን የምናይ ሰዎች ሲፎዞ በለን ምንም በለን አንድ ነገር ባደረጉ ቁጥር በወደቁ ቁጥር በቃ አለቀላችሁ፣ ሞታችሁ፣ ሄዳችሁ ውጡ ምናምን ካል እነዚህ ልጆች በቃ አናታቸው ወደቀ እና ብዙ መመታት ስላለ ምን ስላለ እኛ እነሱን ማደፋፈር ነው ያለብን። እና ኮቹም እንደዛ አይነት ሚና ነው ሊኖረው የሚገባው። ተመልካቹም ደጋፊውም እንዲያመጣ አመለካከት ሊኖረው ይገባል። ስለዚህ እኔ ደግሞ እንግዲህ ስለ ራሴ ስለሆነ የምናገረው ባለው ሂደት ውስጥ በቃ አንድ ነገር ወደቀ ሲባል ፈረጠ ወደቀ ሲባል አበቃለት ካልኩ፣ እነዛን ሰዎች እኔ ደጋፊ አጋር፣ አሉላ እኔ አንድ በእርግጠኝነት የምነግር ነገር በኢትዮጵያ ሕዝብ ላይ አሁንም ትልቅ የሆነ እምነት አለኝ። የኢትዮጵያ ሕዝብ ተስፋው ትልቅ ነው። መንገዱ ረዥም ነው፣ ጠመዝማዛ ነው። እዛ ውስጥ የእኔ ሚና ደጋፊው ሲፎዘው ሲወርቅም ምንም ሲል ብድግ አድራጊው ብዬ ራሴን መድቤያለሁ። ከዛ አንጻር ነው እና እነዛ ችግሮች እንዳሉ ይገባኛል። ሌሎች ሰዎች ሌላ ሚና ይኖራቸዋል። እኔ የማንንም ሚና የአንተ ሚና ልክ አይደለም የምልበት ስልጣንም አልተሰጠኝም ለጊዜው እና ሌሎች በዚህ ባለው ጉዞ ውስጥ ሌላ ሚና አላቸው እና አሉላ፣ ምን ለማለት ነው የፈለግኩት እንደ ማሳጠር፣ እኔ ብዙ ጊዜ የራሴን ሚና ስለሆነ የማወራው የእኔ ሚና በፍቅር አይዟችሁ በማለት እናሸንፋለን፣ ውጤቱ የእኛ ነው በሚል ሌሎች በሌላ ሙያ ላይ በሌላ ሚና ላይ የተሰማሩ ወንድሞቼና እህቶቼ ካሉ እነሱ በመሰላቸው መንገድ ህዝባቸውንና አገራቸውን ማገልገል ይችላሉ እና የተከታታይ ጽሁፎቼ የኔን ሚና የሚገልጹ ናቸው እና እኔን የሚያምርብኝ በዛ አይነት መንገድ ሄን ነው። ሚናውን ለይተዋል። እኔ የተሻለ አድርጋለ ያሉበት መርጠዋል። ሌሎችም የየራሳቸው ድርሻ ያላቸው ነው ያሉት። ይሄ የሰላም ሀሳብ የተሻለ ሁኔታ ለመፍጠር የሚደረገው ሀሳብ ሲነሳ የግል ድርሻ መሆኑን በተከታታይ ጽሁፎች ውስጥ እመለከታለሁ። ስለ እሱ የሚሉት ካለ አስተያየት እንዲሰጡ ጋብዛለሁ። ዶክተር ጌብ የግለሰቦችን ሚና ጎላ አድርገው ለማየት የፈለጉበትን መንገድ አጽንኦት ሰጥተው ይናገራሉ። ሰላምና ትብብር ምንም እንኳን ብዙዎችን የሚያሳትፍ ቢሆን፣ የእኔ ድርሻ እያሉ ነው አሁንም ሲገልጹልን የሰማ ነውና እንዴት ነው ዜጎች በተናጠል የእኔ ድርሻ ይሄ መሆን አለበት ብለው እንደመረጡት ሌሎችም በዛ መንገድ እንዲከተሉ ጽሁፎን የሚያጋሩት? አሉላ ሁለት ነገር ልጥቀስልህ። አሁን በጠየቀኝ ጥሩ ጥያቄ ላይ አንዱ መልሴ ምንድን ነው፣ የኢትዮጵያ ፕሬዚደንት ሳህለወርቅ በተሾሙበት ጊዜ ፓርላማ ቀርበው ያደረጉት ንግግር አለ እና ይሄ ነገር በቃ የጀመረኝ ያኔ ነው ማለት ይቻላል። ይሄ ሰላም እና ድርሻ የሚለው በሳቸው ንግግር የተቀሰቀሰ ነው። የእሳቸው ንግግር ምንድን ነው በጣም በየጊዜው መደግመው ነው አንድ ሰው ሰላማዊ ከሆነ ሰላማዊ ቤተሰብ ይፈጠራል። አንድ ሰው ሰላማዊ ከሆነ ማህበረሰቡ ሰላማዊ ይሆናል። አንድ ሰው ሰላማዊ ከሆነ አገር ሰላም ትሆናለች። አንድ ሰው ሰላማዊ ከሆነ ዓለም ሰላም ትሆናለች ብሎ የተናገሩት ቃል እንደው ልቤ ውስጥ ዘው ብሎ ገብቶ ቁጭ ብሎ ተንሰራፍቷል። እንደውም ወዲያው አንድ ጽሑፍ ነበር እኔ የፕሬዚደንት ሳለ ወርቅ ልዩ የሰላም አምባሳደር ሆናሉ የሚል ነገሮች ተደራርበው ያንን ሳላወጣ አቀረው እና ያ ከዛ የተጀመረ ነው የአባባል መፈክር ሆነዋል። እና አባባላቸው ትክክለኛ የሆነበት ምክንያት ምንድን ነው አሉላ? አንድ ሰው ሰላም ካጣ ቤተሰቡን መረበሽ እንደሚችል፣ አንድ ሰው ሰላም ካጣ አካባቢውን መረበሽ እንደሚችል፣ አንድ ሰው ሰላም ካጣ ዓለምን ብጥብጥ እንደሚያደርግ ታሪክ ሚያቃል የብዙ ሰዎች ስዕል ብዙዎቻችን ላይ የመጣ ነው። ሰላማዊ ደግሞ የሆኑ ሰዎች አለም ላይ ሰላምን እንደሚፈጥሩ የታወቀ ነው። እና አንድ ሰው ብዙ ነገሮችን ሊቀሰቅስ ይችላል። ሌሎችንም ደግሞ በጥሩ ነገር ሊያነሳሳ ስለሚችል የአንድ ሰው ሚና አይናቅም ከሚለው ግንዛቤ የመጣ ነው። መልካም አንድ ሰው ለብዙዎችም መነሻውም ነው እና ብዙ ሆኖም በህብረት ለሚደረገው ቀጥታ ኃላፊነት ለመውሰድም ለሌሎች ኃላፊነትን ከመስጠት ራሳችን መውሰዳችን ምክንያታዊ የሚያደርግ የሚያግባባ ይመስለኛል። ዶክተር ጌፍ አምዳ በተከታታይ በሚያነሷቸው ጽሁፎች ውስጥ በርካታ ቁም ነገሮችን ነው የሚያካፍሉት። ጽሁፎቹ የደረሳቸው ሰዎች የሚሰጧቸውን ምላሾችም የማየት እድል ገጥሞኛል። በአንዱ ጽሁፎ በተከታታይ በአጫጭር ጊዜ ርቀት ውስጥ ነው እነኝን ጽሁፎች የሚያወጡት። የሚከተሉት ሰባት ስልቶች ሰላምና መረጋጋትን በእኔ ላይ ለማበራከት አስተዋጽኦ አድርገዋል ያሉትን መንደርደሪያ ያደረጉና ለሌሎችም ሊጠቅሙ መቻላቸውን ይገልጻሉ። የዛሬ ችግሮች በሙሉ ወደፊት አይዘልቁም፣ የዛሬው ደመና በንግብ ፀሐይ ይተካል ይላል የመጀመሪያው። የዛሬ ዕድሜ ቢበዛ ከሀያ አራት ሰዓት አይበልጥም ይላሉ። ዛሬን በአንድ ቀን ውስጥ ይገድቡና እነኚህ ሰባት ሰላምና መረጋጋትን በግሎ በእርሶና በቤተሰቦ ላይ በኑሮ ላይ የሚበጅ ነገር ለማምጣት የረዱ ሌሎችም ቢጋሯቸው ይበጃሉ ያሏቸው ሀሳቦች በአዲሱ ዓመት እስኪ የሁሉም እናድርጋቸው በአጭሩ ቢነግሩት ለሰላም የግሌ ተግባር ዕቅድ በሚል ርዕስ በያዙት ዘመቻ በተከታታይ በእንግሊዝኛና በአማርኛ በሚጽፏቸው ጽሑፎች መነሻነት በአዲሱ ዓመት አነቃቂ ስሜት ለመወያያ በጋበዟቸው ሐሳቦች ዙሪያ ነኝ የምትለውን ሁን ከሚለው መጽሐፍ ደራሲ ዶክተር ጌብ ሀምዳ ጋር የጀመርነው ወግ አልተቋጨም። አድማጮች፣ በቀጣይ ፕሮግራማችን እንመለሳለን። تو he would not have a farm in your town. sira na kataninurun na tafentan. manfesin ታሪክ <imitation> እንደገለ سلیاس که مطیعی ود آشنا، بد میشم منو بگی ز به وثا، حال کوچیک تو I'm a man who she. Keep her like nobody got us in the shade.